ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ የሚያስተላልፈውን ፕሮግራም አሁን ጀመረ። ጤና ስጥልን፣ እንደምናመሻቸው የተከበራችሁ አድማጮቻችን፣ የቅዳሜ ሰኔ 9 2010 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። በዓለም ዜናዎች ዝግጅታችንን እንጀምርና ወትሮ አርብ ምሽት የሚቀርበውን እሰጥ አገባ እናስከትላለን። ይህንን ቁስል ለማዳን ምን ይባላል? አባባል አለ። ታይም ሄልስ ይላል ይባላል። ማለት ጊዜ ነው የሚያደነ ሁላችን ቁስላችንን ተጠግኖ አየር ንፋስ ሲያገኝ ሁሉም ጊዜውን አግኝቶ ከራሱ ጋር የተነጋገር እየተመካከር ሀሳብ የተለዋወጠ ሁለቱም ህዝብ እየዳነ ይመስለኛል። አሁን ወቅቱ አሁን አሁን እንግዲህ እኔም ይመስለኝ፣ ወደፊት እንመልከት። በጠረፉ አካባቢ የሚኖሩ ሰዎች በፍጹም መነካት ያል ለምን የሁለቱ አገር ዜግነት አንሰጣቸውም? ብዙ መፍትሄ እኮ ሊመጣ ይችላል። ማንም ሰው ከዛች መሬቱ ከህይወቱ ከያት ቅድማ ያት ከነበረባት መንደር ለምን ነው የሚፈናቀለው? አይፈናቀልም። ቀደም ያሉት ዶክተር ብሩክ ኃይሉ የኢትዮጵያ ተወላጅ የፖለቲካ ሳይንስ ፕሮፌሰር፣ የኋለኛው ዶክተር ተስፋ ማርያም መሐሪ የኤርትራ ተወላጅ የኢኮኖሚክስ መምህር ናቸው። በዝግጅታችን ጠብቋቸው። ምሽቱን የማስተናግዳችሁ ቆንጂት አየ ነኝ። ብርሃን ኃይሉ ዝግጅታችንን ትመራለች። አብራችሁ እንድታመሹ በአክብሮት እንጋብዛችኋለን። አሁን ወደ ዓለም ዜና እንለፍ። ጤና ይስጥልን፣ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ ዜናውን የማቀርብላችሁ ሰሎሞን አባተ ነኝ። አረና ለሉዓላዊነትና ዲሞክራሲ የጠራው የተቃውሞ ሰላማዊ ሰልፍ ዛሬ መቀሌ ከተማ ላይ ተካሂዷል። ዓለም ፍስሐ ሰልፉን ተከታትሎ ተከታዩን ዘግቧል። መሬታችን የሚሸጥ መንግስት መንግስታችን አይደለም። መንግስት ከዳ፣ መሬትና ህዝብ ቸብችበዋል። ጀግኖቻችን አይካዱም፣ ህዝባችን አይካድም፣ ሰማዕታት አይካድም የሚሉ የተለያዩ መፈክሮች እያሰሙ ነው የዞሩት። ሰልፈኞች ከሮሞናት አደባባይ ወደ ዘስላሴ አደባባይ ከዛም በሀውዜን አደባባይ አድርገው ወደ ሮሞናት አደባባይ ነው የተመለሱት። የአልጀርስ ስምምነት ቀደም ሲል ሻዕቢያ የሻረውና ያፈርሰው ህገወጥ ውል ነው። ህዝባችንና መሬታችን በመስጠት የምናገኘው ሰላም የለም። ህገ መንግስት የጣሰ የኢህአዴግ ስራ አስፈጻሚ ኮሚቴ ውሳኔ በጹኑ እናወግዛለን፣ የሚሉ መፈክሮች ይዘው ሰልፋቸው ሲያጠናቅቁ የአረና የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴን ስላሴን አነጋግሪያቸው ነበር። ሰላማዊ ሰልፉ በህዝብ ጥረት የተካሄደ ነው። የመቀለ መስተዳድር ሰልፉ ህጋዊ ሆነ እያለ የጸጥታ ይሁን የመንገድ ትራንስፖርት ጥበቃ አላደረገም። ህብረተሰቡ በጣም ኃላፊነት ወስደ ነው ከኛ ጋር ሆነ በሰልፍ ያካሄደው። አላማው የኢህአደግ ስራ አስፈጻሚ ኮሚቴ መሬታችንና ህዝባችን አሳልፎ ለመሸጥ የወሰነው ውሳኔ ለመቃወም ነው። ህዝባችን አሳልፈን አንሰጥም። የኢትዮ ኤርትራ የድንበር ኮሚሽን የወሰነው ፍትሐዊ አይደለም። ሻእብያም ያፈረሰው ጉዳይ ነው በፈረሰ ውል ህብረተሰባችን የመተዳደር ግዴታ ያለውም የሚል ነው። እናንተ ያሰማችሁ ድምፅ ለማን ነው? በዋናነት አጀንዳ ያስያዘው ህወሀት ስለሆነ ይሄ ጉዳይ ለህወሀት ነው፣ ለኢህአዴግ ስራ አስፈጻሚ ነው፣ እንዲሁም ለኢትዮጵያ ህዝብም ነው። ከሰባ ሺ ጀግኖች ልጆቹን የቀበረበት መሬት አሳልፎ እየተሰጠ ስለሆነ የኢትዮጵያ ህዝብም ይሄ ነገር አውቆ ከትግራይ ህዝብ፣ ከኢሮብ ህዝብ፣ ከባድመ ህዝብ፣ ከኩናማ ህዝብ አብሮ እንዲታገል ጥሪያችንን አስተላልፈናል። ሲጀመር በጣም ጥቂት ሰዎች የጀመሩ ሰልፍ በየመንገዱ የነበሩ ሰዎችን እየታከሉበት ሰላማዊ በሆነ መንገድ ተጀምሮ በሰላም ተጠናቀቀ። ዓለም ፍስሀ ከመቀሌ። አመሰግናለሁ ዓለም። ለተጨማሪ ድምጾችና መረጃ ሙሉውን ዘገባ ከዌብሳይታችንና ከፌስቡክ ገጻችን ታገኛላችሁ። በደቡብ ኢትዮጵያ ክልል ሦስት ከተሞች ውስጥ ላለፉት አምስት ቀናት በተጫሩና በተካሄዱ ግጭቶች አስራ አምስት ሰዎች መገደላቸውን የክልሉን መንግሥት ጠቅሰው የሀገር ውስጥ መገናኛ ብዙሃን ዘግበዋል። ግጭቶቹ የተካሄዱት ወልቂጤ፣ ሐዋሳና ወላይታ ሶዶ ውስጥ ሲሆን በክልሉ ውስጥና በአዋሳኝ አካባቢዎች እየተከሰቱ ስላሉ ግጭቶች ከህዝብ ጋር ለመምከርና መፍትሔ ለመሻት በመጪው ሳምንት ወደዚያው እንደሚሄዱ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ከእርስ በርስ ግጭት የሚያተርፉት የፖለቲካ ነጋዴዎች ብቻ ናቸው ሲሉ ጠቅላይ ሚኒስትሩ ማምሻውን ከሞቃድሾ ጉብኝታቸው ሲመለሱ ተናግረዋል። የዚህ ዘገባ ዝርዝር እየተዘጋጀ ነው። እንደተጠናቀቀ በምሽቱ ስርጭታችን ይዤላችሁ መለሳለሁ። ጠቅላይ ሚኒስትር አብይ አህመድና የሶማሊያ ፕሬዚደንት ሞሐመድ አብዱላሂ ፋርማጆ በሁለቱ ሀገሮቻቸው መካከል ያሉትን ወንድማዊ ግንኙነቶች ለማጠናከር ዛሬ ሞቃዲሾ ላይ ተስማምተዋል። ጠቅላይ ሚኒስትር አብይ ዛሬ ሞቃዲሾ አይሮፕላን ጣቢያ ሲደርሱ ፕሬዚደንት ፎርማጆ እዚያው ተገኝተው የተቀበሏቸው ሲሆን ቆንስላዎችንና የንግድ ቢሮዎችን ሁለቱም ሀገሮች ውስጥ መክፈትን ጨምሮ ዲፕሎማሲያዊና የንግድ ግንኙነቶቻቸውን ለማጠናከር እንዲሁም ሁሉንም ምጣኔ ሀብታዊ መሰናክሎችን ለማንሳት ወስነዋል። መሪዎቹ የሁለቱ መሪዎች ዋነኛ ትኩረት የምጣኔ ሀብት እድገትና የሁለቱም ሀገሮች መዋዕለ ንዋይን ማስፋት ቢሆንም በማንኛውም ገጽታ የሚከሰት ሽብር ፈጠራን አውግዘው ሽብርተኝነትንና ድንበር ዘለል የጸጥታ ችግሮችን በጋራ ለመጋፈጥ ተስማምተዋል። ኢትዮጵያ በአፍሪካ ሕብረቱ የሶማሊያ የሰላም ጥበቃ ኃይል ውስጥ 4200 ወታደሮችን አሰማርታለች። በየመኗ ሆዴዳ ከተማ ላይ ጥቃት ከከፈቱ አራተኛ ቀናቸውን ያስቆጠሩት ሳኡዲ መራሽ ኃይሎች የከተማይቱን አውሮፕላን ጣቢያ ዛሬ መቆጣጠራቸውን የየመን ባለሥልጣናት አስታውቀዋል። ሩሲያ ውስጥ ሊደርስባቸው ይችላል ባለው የሽብር ፈጠራ ጥቃትና ማዋከብ ምክንያት ጎብኚዎች ወደ ሩሲያ ሊያደርጉ ያሰቡትን ጉዞ እንዲከልሱና እንዲያስቡ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አሳስቧል። የስፓኝ የባህር ጠረፍ ጥበቃ ጓዶች ዘጠኝ መቶ ሰላሳ ፍልሰተኞችን ትናንትና ዛሬ ከሜዲተራንያን ባህር ላይ ማትረፋቸውን አስታውቀዋል ጠረፍ ጠባቂዎቹ በ አምሳ ዘጠኝ ትናንሽና በአየር የተወጠሩ ጀልባዎች የተሳተፉ የተሳፈሩ አምስት መቶ ሰባት ፍልሰተኞችን ያወጡት ከጅብራልታር መንደብ መሆኑንና አራት አስክሬኖችንም ማግኘታቸውን ገልጸዋል የዜናው ሰዓት አብቅቷል አብራችሁን ቆዩ ጤና ይስጥልኝ የዓለም ዜናዎቹን አደመጥን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን እሰጥ አገባ የኢትዮጵያና ኤርትራን የድንበር ውዝግብና እንዲሁም የመንግስት ድርጅቶችን ወደ ግል ይዞታ ለማዛወር የተያያዘውን ጨምሮ የኢትዮጵያ መንግስት የደረሰበትን ውሳኔ አስመልክቶ የህወሀት ማዕከላዊ ኮሚቴ ባለፈው ረቡዕ ያወጣው መግለጫ አሁንም በስፋት እያነጋገረ ነው። የምሽቱም እሰጥ አገባ በመግለጫው ይዘትና አንድምታ እንዲሁም በሌሎች በወቅቱ የፖለቲካ ርዕሶች ዙሪያ ትኩረት በማድረግ የሁለት ወገን እይታ የሚቃኝ ክርክር ነው። እሰጥ አገባ ይዞ የቀረበው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሐሙስ በመጀመሪያው ክፍል ምጥን ዝግጅቱ እልባት ካደረገበት ይሆናል የሚንደረደረው። በቅድሚያ ግን ሁለቱ ተከራካሪዎች ራሳቸውን የሚያስተዋውቅበትን ያስታውሰናል። አመሰግናለሁ አሉላ። ሰለሞን እባላለሁ። ያው በዋሽንግተን ዲሲ ከተማ ነው የምኖረው። ማህበሬ የትግራይ ተወላጆች ማህበር በሰሜን አሜሪካ ነው እንደ ዳይሬክተር ሆኜ ነው የምሰራው። ጃዋር ማህመድ ይባላለሁ። የኦሮሚያ ሚዲያ ኔትወርክ ዋና ዳይሬክተር። አመሰግናለሁ። የተዳከመውን የአገሪቱን ምጣኔ ሀብት ለማንሰራራት በሚል የተወጠነው እርምጃ የመንግስት የልማት ድርጅቶችን ወደ ግል ለማዛወር የቀረበ ሀሳብ ጨምሮ በዚህም ላይ እስማማለሁ ይላል ህወሓት። ይህንንም የምንስማና አስተያየቶቻችሁን እናስከትላለን። ደግሞ ስራ አስፈጻሚ ኮሚቴ አሁን የገጠመንን ኢኮኖሚያዊ ችግር ለመፍታት እንዲቻል ከመንግስት የልማት ድርጅቶች መካከል ቴሌ፣ ኤሌክትሪክ ማመንጫዎች፣ ሎጂስቲክስ እና የኢትዮጵያ አየር መንገድ ከፍተኛውን ድርሻ በመያዝ የግል ባለሀብቶችን ለማሳተፍ እንዲሁም የቀሩትን የልማት ድርጅቶች በከፊል ወይም በሙሉ ወደ ግል ይዞታ ለማስተላለፍ የወሰነው ውሳኔ ከፕሮግራማችንና ከፖሊሲዎቻችን ጋር የማይጋጭ ባለፉት ጉባኤዎቻችን እየተከወነ የመጣና ወቅታዊ መሆኑን በማረጋገጥ ተቀብሎታል። ተቀብሎታል ነው የሚለው እንደሰማችሁት። ብዙም ሳይቆይ ግን የሚተችበትን ወይም ካፈጻጸሙ እስከቀረበበት ሁኔታ ድረስ የሚሄድ ዝርዝር እናያለን። በዝርዝር ውይይት ሳይደረግበትና መተማመን ሳይደረስበት ይላል የህወሓት መግለጫ እንደ ጉድለት የሚያየውን ሲያስረዳ በኢትዮ ኤርትራ ዘላቂ ሰላም ጉዳይም ሆነ ከመንግስት የልማት ድርጅቶች ጋር በተያያዘ የተወሰኑ ውሳኔዎች ወደ ኢህአዴግ ምክር ቤት ሳይቀርቡ አጋር ድርጅቶች ሳይሳተፉበትና የሚመለከታቸው አካላት በዝርዝር ሳይወያዩበት እንደ መጨረሻ ውሳኔ ተወስዶ ለሕዝብ ይፋ መደረጉ አንድ ጉድለት እንደሆነ ማዕከላዊ ኮሚቴው ደምድመዋል። የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ከዳር እስከ ዳር በከፍተኛ ሀገር ፍቅር የተሳተፉበትና መስዋዕትነት የከፈሉበት ጉዳይ በዝርዝር ሳይወያዩበትና በቂ መተማመን ሳይደረስበት በሚዲያ ይፋዊ መግለጫ መሰጠቱ ሕዝባችን ላይ ቅሬታ፣ ቁጣና መደነጋገር የፈጠረ በመሆኑ አንድ ሌላ ጉድለት ነው። አቶ አሉላ፣ ይህ በኢኮኖሚው ዙሪያ ከኢህአዲግ ፕሮግራም የሚመነጭም ይመስለኛል። ቀደም ብሎ አሁን ብቻ አይደለም፣ በቅርብ ጊዜ በተካሄደው ግምገማ ብቻ ሳይሆን፣ ወይም አሁን አገሪቱ ያለችበት የውጭ ምንዛሬ እጥረት ግምት ውስጥ ያስገባ አስቸኳይ ውሳኔ ብቻ ተደርጎ መወሰድ የለበትም። ቀደም ብሎ የመንግስት ሚና በሂደት እየቀነሰ የሚሄድበት አካሄድ እንደሚኖር ነው። አቶ መለስ ዜናዊ በህይወት እያሉም ይህንኑ ክሊርሊ በድርጅቱ ፕሮግራም ተቀምጧል። ምንድን ነው እሱም፣ የመንግስት ሚና በሂደት እየቀነሰ ይሄዳል። እነዚህ ትልልቅ ሜጋ ፕሮጀክቶችም የግል ባለ ሀብቶች በሼር መልክ ገብተው እንደሚሳተፉ የተቀመጠ አካሄድ አለ። ስለዚህ ከዚህ የወጣ ይሆናል የሚል እንትንም አልነበረኝም እኔ። ህወሀት ማዕከላዊ ኮሚቴ መግለጫ ይህንኑ የሚጻረር ይሆናል ብሎ የሚያስብ ሰው ከነበረ በመጀመሪያ እንደ ኢህአዲግ ኢህአዲግ የያዘው ፕሮግራምም ያልተረዳ ነው ብዬ ነው የምወስደው ነገር ግን አሁን ያለው አገሪቱ ያጋጠማት ችግር ከመፍታት አንጻር ሌሎች አማራጮችም እንዲሁም ዘላቂ መፍትሄ ከማምጣት ረገድ የኢህአዴግ ስራ አስፈጻሚ እነዚህን ነገሮች አላየም ብሎ አስቀምጧል። የህወሀት ማዕከላዊ ኮሚቴ መግለጫ ማለት ነው። አጠቃላይ ግን ፖለቲካው፣ የድንበር ጉዳዩ የኢትዮ ኤርትራ እንዲሁም ይሄኛውም ወደ ህዝብ የቀረበበት አካሄድ ግን ተችቷል። የኢህአዴግ ስራ አስፈጻሚ የወሰነው ውሳኔ ወደ ህዝብ ኮሚኒኬት የተደረገበት አኳኋን ግን እስተት ነው። እንዲሁም በኢኮኖሚው ረገድ ደግሞ ያለውን ችግር በዘላቂ ለመፍታት ሌሎች አማራጮች አላየም ብሎ ነው ያስቀመጠው። በተለይ የኢትዮ ኤርትራ ጉዳይ የተወሰነ በኢህአዴግ ውስጥ ያሉት አራቱ ድርጅቶች ብቻ የሚመለከት ጉዳይ አይደለም። እንዲሁም በስራ አስፈጻሚ ብቻ የሚታይ ጉዳይ አይደለም። በሰፊው የኢህአዴግ ምክር ቤት አባላትም እንዲሁም በኢህአዴግ ምክር ቤት ስብሰባ ላይ ተጋብዘው የሚሳተፉ የአጋር ድርጅቶች ምክንያቱ አገራዊ ጉዳይ ስለሆነ እነዚሁም ድርጅቶች አጋር ድርጅቶቹ የተሳተፉበት ውይይት ከተካሄደ በኋላ ከዛ ወደ ህዝብ ይፋ ቢደረግ ነበር ጥሩ የሚሆነው። ይህ ባልሆነበት ሁኔታ በአጭሩ የምክር ቤት አባሎቻችን እንዲሁም ሌላው በአጋር ድርጅቶች የሚመራ ፓርቲዎች ውስጥ ተሳትፎ ያለው እንዲሁም አጠቃላይ የሚያስተዳድሩት ህዝብ እንደ ዜና ነው የሆነበት። መልካም። ስለዚህ ይሄ ትንሽ እንደ ስህተት አስቀምጦታል። አቶ ጀዋር ወደ እርሶ ልምጣ። በአንድ ወገን ለደጋፊዎቹ በሌላ በኩል ደግሞ አቶ አሉላ እንዳሉት በመሰረታዊነት የሚስማማበት ሀሳብ ስለሆነ ያን የተጋጨ ገጽታ አላብሶታል የሚል አስተያየት የሚሰጠው አሉ። ምንድን ነው እርሶስ? አው አሁን አሉላ እንዳለው በመግለጫ ውስጥ በፕርንስፕል በመርህ ደረጃ ውሳኔዎቹን እንቀበላለን፣ ግን ውሳኔዎቹ ለህዝብ ከመገለጻቸው በፊት ውይይት መደረግ ነበረበት። በቲዮሪ ስታየው ትክክለኛ ሊመስል ይችላል። ከህወሀት ሲመጣ ግን ቀልድ ነው። ምክንያቱም ኢህአዴግ በህወሀት የበላይነት ስር በነበረችበት ወቅት አንድም ጉዳይ ለህዝብ ውይይት ለገር ፓርቲዎች ውይይትም ደርሶ አይታወቅም። ኢትዮጵያ እስከ ዛሬ የምትደራደረው በኢህአዴግ ስራ አስፈጻሚ ኮሚቴ ነው፣ በመለስ ጊዜ በመለስ የበላይነት፣ ከዛ በኋላ ደግሞ በስራ አስፈጻሚ ኮሚቴው ነው እየተዳደረች የመጣችው። አሁንም ከዛ ያፈነገጠ ከዛ ከኢህአዴግ ባህልና አሰራር ያፈነገጠ ምንም አይነት ሂደት አላየውም። ስለዚህ ይሄ መግለጫ ሁለት ዓላማ ያለው ይመስለኛል። አንዱ በተለይ በባድመ ጉዳይ ላይ ሳያወያያቸው ከህዝቡ ጋር አላወያያችሁንም በራሳቸው አደረጋችሁ ብሎ ህዋት ላይ ቁጣ አለ። ህዋት ላይ ደግሞ ሌላም ትችት አለ፣ ከትግራይ ክልል እየተነሳ ያለ። ያንን ህዝብ ለማቀዝቀዝና እንደ ፕሮቴስት ፓርቲ እንደ ተቃዋሚ ፓርቲ ራሱን ለማመቻቸት ያደረገበት ሂደት ነው ምናየው የኢህአዴግን ህገ ደንብ ያልተከተሉ ያላቸውን አቶ ጀዋር ጀመር እንዳደረጉት ጠቅላይ ሚኒስትር አብይ አህመድ የወሰዷቸውን እንቅስቃሴዎች አገሪቱ አሁን ያለችበትን የለውጥ እንቅስቃሴ የሚመለከት ጠንከር ያሉት ትችቶች እንመለከታለን። የኃላፊነት ምደባዎች እንዲታረሙ ሲል ይጠይቃል። የትግራይን ህዝብ አንድነትና ሰላም ለመረበሽ የሚካሄዱ ጸረ ዲሞክራሲ እንቅስቃሴዎች በጽናት እታገላለሁ ይላል። እንስማ፣ ድምፁ ነው በአሁኑ ወቅት በኢህአዴግ ደረጃ እየተደረጉ ያሉ የኢህአዴግን ህገ ደንብና ተቋማዊ አሰራር ያልተከተሉ የአመራር መደባዎች እንዲታረሙ የህወሀት ማዕከላዊ ኮሚቴ ይጠይቃል። ለድርጅታችን ነባር አመራሮች እውቅና እንዲሰጥ የህወሀት ማዕከላዊ ኮሚቴም ወስኗል። በሀገራችን ህገ መንግስት በሚገባ መልስ የሰጠንባቸው የማንነትና የወሰን ጥያቄዎች ፌዴራላዊ ስርዓታችን በመጻረርና የህዝባችን ክብር በሚነካ መልኩ በኃይልና በተጽዕኖ የትግራይ ህዝብ አንድነትና ሰላም ለመረበሽ እየተደረጉ ያሉት ጸረ ዲሞክራሲያዊ እንቅስቃሴዎች ህወሀት ከህዝቡ ጋር በመሆን በጽናት ለመታገል ወስነዋል። አቶ አሉላ ጸረ ዲሞክራሲያዊ የሚል ቃል ነው የተጠቀመው። ይሄ ምናልባትም ከዚህ ቀደም አይተነውም አናውቅ። እነማን ናቸው እነኚህ ወገኖች? እሺ አመሰግናለሁ። አሁን አንድ ቅድም ጃዋር ካነሳው ጋር የሚሄድ በፊት ህወሀት እንደዚህ አይነት የድርጅቱ አካሄድና መርህ መሰረት ያደረገ አሰራር አይከተልም ነበርና አሁን ይቀጥል ማለት አይቻልም። ምክንያቱ ህወሀት ካካሄደው ግምገማ አንዱ ያስቀመጠው ምንድን ነው? በውስጤ ችግር ነበረብኝ በኢህአዴግ አባል ድርጅቶች አጠቃላይ በምንሰራበትም ችግር ነበሩ። እነዚህ ፈትቼ አሁን በትክክለኛው መንገድ እጓዛለሁ ብሏል። ስለዚህ ይሄ በማስተካከሉ እንደ ጥሩ ኢኒሽቲቭ ነው መወሰድ ያለበት ብዬ አምናለሁ። እኔ የበፊቱ ችግር ጃዋር የገለጻቸው መቀጠል አለባቸው ብዬ አላምንም። አሁን ወደ አልከው ፖይንት ስመጣ ግን ሊያይተን ማየት አለብን። ወደ ኢህአዴግ አድሬስ የተደረጉ ነገሮች አሉ። አጠቃላይ የክልሉን ህዝብና ፓርቲውን እየደረሰበት ያለ ፈተናዎች ግምት ውስጥ ያስገባለ። ይሄ ከኢህአዴግ ጋር የግድ ወይም ኢህአዴግ ውስጥ ካሉ ድርጅቶች ጋር የሚያያዝ ነው ማለት አይደለም። አጠቃላይ ህብረተሰቡን አድሬስ ለማድረግ የተቀመጡ ነጥቦችም እንዳሉ ማወቅ አለብን። የሀገሪቱን ኢኮኖሚያዊና ፖለቲካዊ ጉዳዮች፣ አሁን ወቅታዊ የሆኑ ማለት ነው። እነዚህን ነገሮች ነው ያየው። ስለዚህ ወደ አንድ ዳይሬክሽን አድሬስ ባናደረጋቸው ብዬ እወስዳለሁ የተቀመጡት ነጥቦች። ስለዚህ በኢኮኖሚና በፖለቲካ የተቀመጠው አጠቃላይ አገሪቱ ያለችበት ወቅታዊ ሁኔታ አድሬስ የሚያደርግ ነው። ከዛ ቀጥሎ እንደ ኢህአዲግ ኢህአዲግ የሚከተላቸው አሰራሮች እየተፋለሱ ነው፣ እየተዛቡ ነው ነው። ለምሳሌ እንደ አንድ ነጥብ የተቀመጠው ኢህአዲግ ሊቀመንበሩ ከመምረጡ በፊት ያስቀመጣቸው መሰረታዊ የሆኑ የሪፎርም ውሳኔዎች አሉ። እነዚያ ውሳኔዎች መሰረት በማድረግ ኢህአዲግ እየፈጸመ ነው አሁን ስለዚህ አፈጻጸሙ ላይ ችግር እንዳለ አይቻለው ነው እያለ ያለው የህወሀት ማዕከላዊ ኮሚቴ መግለጫ ማለት ነው። አቶ አሉላ ጸረ ጸረ ዲሞክራሲ የሚል ጠንከር ያለ አቀራረባለ ማን ነው እነኝህ ኃይሎች የትኞቹ ናቸው? መጣ ነው ኢህአዲግን አድሬስ ያደረገው ነጥቦች እያየው ስላለ ነው። ስለዚህ ኢህአዲግ የወሰናቸው ውሳኔዎች አሉ። እንደ ኢህአዲግ ኢህአዲግ ምክር ቤት ተሰብስቦ ፌብሩዋሪ ላይ ወይም ኢንዶ ፌብሩዋሪ ካልተሳሳትኩ የወሰናቸው ውሳኔዎች አሉ ያ እነዛ ወደ መተግበር አልገባንም እንደ ኢህአዲግ የወሰናቸው ውሳኔዎች ለነዛ ተገዢ አይደለንም ነው እያለ ያለው ኢህአዲግን የሚመለከት ነው። ጸረ ዲሞክራሲያዊ አካሄዱ የተባለው ግን አጠቃላይ አገሪቱ ውስጥ ያለ ከማንነት ጥያቄ ጋር በተያያዘ የሚነሱ ጥያቄዎች አሉ። እነዚህ ጥያቄዎች ጠቅላይ ሚኒስትር አብይም የህዝብ ተወካዮችን አድሬስ ባደረጉበት ጊዜ በተለያዩ የአገሪቱ ክፍሎች እየተዘዋወሩ ይህንን አስቀምጧል። ከህገ መንግስት ውጭ የሚመለስ ጥያቄ የለም። የሚመለሰው ፌዴራላዊና ህገ መንግስታዊ ስርአታችን መሰረት በማድረግ ነው የማንነት ጥያቄ ብለዋል። ስለዚህ ይህንኑ ነው ህወሀት ማዕከላዊ ኮሚቴ መግለጫ አጠናክሮ የገለጸው። ከዚህ ውጭ ያለው ጸረ ዲሞክራሲያዊ አካሄድ ነው። ከዚህ ውጭ ያለው የማንነት ጥያቄ አይደለም፣ ህዝብን እርስ በርስ የሚያባላና የሚያበጣብጥ ነው። ከህገ መንግስቱና ፌዴራላዊ ስርአቱ ከሚፈቅደው ውጭ የሚደረጉ እንቅስቃሴዎች አሉ ነው እያለ ያሉ ይሄ ኢህአዴግን አይደለም፣ እነዚህ እንደዚህ አይነት እንቅስቃሴ እያደረጉ ያሉትን አካላቶችን ነው ለማለት ነው የተቀመጠው። ወዳእዚህ ላይ ግን በጣም መሰመር ያለበት ህወሀት በፊት የተሳሳተ ነበርና ይሄ የተሳሳተ አካሄዱ ሌሎችም እንዲያደርጉት መፍቀድ አለበት ራሱ ህዋሀትም በዛ ይቀጥል አይባልም ለማለት። መልካም። እሱን ቀደም ብለውም ነግረውናል አቶ አሉላ። ባጭሩ ወደ አቶ ጀዋር መሄድ አለብኝ። ከኢህአዴግ ህገ ደንብ ያልተከተሉ ያላቸው ምደባዎች ይተቻል። በአብዛኛው የለውጡ ሂደት አይነተኛ መታያ ሆኖ የቀረቡ ለለውጡም መሰረታዊነት እንደውም ይቀረዋል እየተባሉ አስተያየት እየተሰጠባቸው ያሉትን ነው። ከኢህአዴግ ህገ ደንብ ውጪ ወይም ህገ ደንቡን ያልተከተሉ ነው የሚለው የህወሀት መግለጫ። አዎ የምደባ በሚመለከት ኢህአዲግ እንደ ኢህአዲግ ምክር ቤት አሰራር አለው። እንደገና አስቀምጧቸው የወጣ ውሳኔዎች አሉ። እነዛ በሚተገበርበት ወቅት ግን ህወሀት ተነጋግረን በመረዳዳት ላይ በደረሰንባቸው አኳሃን አልተፈጸሙም ነው እያለ ያለው ኢህአዲግ። እንደ ድርጅት አራቱ ድርጅቶች ይሄ የራሳቸው ድርሻ በመንግስት የስራ ኃላፊነት ላይ አስቀምጠው ተግባብተው ወጥተዋል። ይሄ ግን እየሆነ አይደለም ነው እያሉ። ስለዚህ ለዚህ ለኢህአዲግ ተገዥ እንሆን ነው ባጭሩ፣ ሌላ አይደለም። መልካም አቶ ጀዋር የመግለጫውንም መንፈስ ሰምተዋል። አቶ አሉላ ያሉትንም መከራከሪያዎች ተከታትለዋል። የእርሶስ አስተያየት ምንድን ነው? ይሄ መግለጫ ወዲያ ወዲህ መያዝ አያስፈልግም። ይህ መግለጫ በጠቅላይ ሚኒስትሩ ላይ የተደረገ ተግዛዝ ወይም ደግሞ ከፍ ካለ ደግሞ እንደዛቻ ነው መታየት ያለበት። አንደኛ ይሄንን ለምሳሌ የኢህአዴግን ውሳኔ በሚዲያ ወጥተው የተናገሩት ጠቅላይ ሚኒስትሩ ናቸው። በሚዲያ ወጥቶ መናገር ትክክል አልነበረም የሚለው ትችት በእሱ ላይ ያነጣጠረ ነው። ሹም ሽሩንም የሚያካሂዱት ያካሄዱት የስራ ምደባም ያካሄዱት ጠቅላይ ሚኒስትሩ ናቸው። ይሄም ትክክል አይደለም ከኢህአዴግ አሰራር የወጣ ነው የሚለው በጠቅላይ ሚኒስትሩ ላይ የተደረገ ትችት ነው። ግን ይሄ ትችት ትክክለኛ ነው ወይ ብለን ስናየው ትክክለኛ አይደለም። ኢትዮጵያ የምትተዳደረው በህገ መንግስቱ እንጂ በኢህአዴግ አሰራር አይደለም። ኢትዮጵያ የምትደራደረው በህገ መንግስቱ ውስጥ ከሆነ ድረስ ሚኒስትሮችን የመሾም የመሻር ወታደራ አዛዦችን የመሾም የመሻር የጠቅላይ ሚኒስትሩና የኢህአዴግ ስራ አስፈጻሚ ሳይሆን የካቢኔው ስልጣን ነው። ጠቅላይ ሚኒስትሩ የመሾም የመሻር ሙሉ መብት አላቸው። በህገ መንግስቱ ድረስ የተሰጣቸው ስልጣን አላቸው። ህወሀት እያለ ያለው ምንድን ነው? ትላንትና ራሳቸው ሲፈልጡ ሲቆርጡ ስለነበሩ ዛሬ ጠቅላይ ሚኒስትሩ ህገ መንግስቱን ተጠቅሞ ያለነሱ ሙሉ ፈቃድ አንዳንድ ቱባ ቱባ ባለስልጣኖችን ስላነሳ እነሱም ማንሳቱ ትክክል አይደለም ወደሚል ትችት እየሄደ ያለ ነው። በረጋች ላይ ተያይዘው አንድ የተነሳ ነገር አለ ቬትራን ለሆኑት ማለትም ለቀድሞ ታጋይ ለነበሩ ትልልቅ ባለስልጣናቶች ተገቢው ክብር አልተሰጠም ነው የሚሉት። ያ በጣም የተሳሳተ ነው። እንዲያውም ጠቅላይ ሚኒስትሩ ለሰላምና ለሀገር አንድነት ሲሉ ወደ እስር ቤትን መወርወር የነበረባቸውን ባለስልጣናቶችን በሰላም በመሸኘታቸው ህወሓት በጣም ደስተኛና ከፍተኛ ክብር ሊሰማው ይገባ ነበር። ያ ጠቅላይ ሚኒስትሩ ስለተዳከመ መቅጣት ስላልፈለገና ያን እርምጃ ስላልወሰደ ወደ ንቀት የተሸጋገረና ሙሉ በሙሉ ይህ መግለጫ በጠቅላይ ሚኒስትሩ ላይ የተደረገ ዛቻ እንደሆነ ነው። ቅድም ስናገርም ከላይ የተቀመጡት የባድመ ጉዳይም ሆነ የፕራይቬታይዜሽን ጉዳይ እንደ መንደርደሪያ እንጂ የተነሱት እውነተኛው የዚህ መግለጫ የውስጥ ይዘት እውነተኛ ዓላማው በተለይ የትግራይን ህዝብ ለጠቅላይ ሚኒስትሩ ላይ ለማነሳሳት እንደቀረበ ነው የሚታየኝ። መልካም አቶ ጀዋር እርስዎን በበኩሎ ይመልሱ። አቶ አሉላ ቀደም ሲል ህወሓት ከዚህ ቀደም ይከተል የነበረውን መንገድ አጽንኦት ሰጥቶ የተናገሩት ነገር ነው አለመከተሉ፣ አሁን መጠየቅ መጀመሩ የዋናው እናት ፓርቲ የኢህአዴግ አሰራር ልክ አይደለም ብሎ መጠየቁ ለምን ችግር ይሆናል ብለዋል። ጠቅላይ ሚኒስትሩ የተከተሉት መንገድ ልክ ነው እያልኩ ኮን ያለው ። ምክንያቱም ኢትዮጵያ የምትተዳደረው በህገ መንግስቱ መሰረት ነው። በህገ መንግስቱ መሰረት የመሾም የመሻር ስልጣኑ የጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ የጦር ዋና አዛዥና የሀገሪቷ ዋና መሪና ስራ አስፈጻሚ ናቸው። ሚኒስትሮችን ለመሾም የኢህአዴግን ፈቃድ አያስፈልጋቸው ከዚህ በፊት መለስ ሙሉ በሙሉ ይሄን ሲያደርገው ነበረ። በመካከል ግን በሀይለማርያም ጊዜ ሀይለማርያም በጣም ደካማ ስለነበረ የመሾም እና የመሻር ስልጣንን ከኮሚቴ ወደ መወሰን ሄደው ነበረ። ጠቅላይ ሚኒስትሩ አሁን መልሶ የጠቅላይ ሚኒስትሩን ስልጣን ያዘ። በመለስ ጊዜ ያልተቆጣ ህወሓት ዛሬ ተመልሶ የሚቆጣው ለምንድን ነው? ይሄ ትክክለኛ አይደለም ነው እያልኩ ያለሁት። አሉላ ያለው ነገር በህወሓት ጊዜ የተበላሸ ነገር ዛሬ መስተካከል አለበት። አዎ መስተካከል አለበት። ያም ማስተካከል ደግሞ ከህወሓት ለምን አይጀመርም? ለምሳሌ የአልጀርሱን አግሪመንት ጉዳይ ከትግራይ ህዝብ ጋር ቁጭ ብሎ ከመወያየት ይልቅ ነባር የህወሀት አመራሮች መቀሌ ላይ ቁጭ ብለው ኦህዴድ እና በአዴንን ሲያሙ ከሚውሉ አዲግራድ ላይ ሄደው ዛላንበሳ ላይ ሄደው ከትግራይ ህዝብ ጋር በመወያየት ስለ ሰላም አስፈላጊነትና ስለ ሰላም ሂደቱ ህዝብን ማስረዳቱ አይሻልም ወይ? በህብ ድርጅቶች ላይና በሀገር ላይ ከመደወለት የትግራይን ህዝብ ማሳመን አስፈላጊ አልነበረም ወይ? ከህወሀት ይጀበርና ወደ ሌሎቹ ድርጅቶች የተላለፍ አቶ አሉላ አሁን አቶ ጃዋር እያሉ ያሉት ጠቅላይ ሚኒስቴሩም የኢህአዴግ ሊቀመንበር መሆናቸውም እየረሱ ያሉ ይመስለኛል። ሳስበው ጠቅላይ ሚኒስቴሩ በምክር ቤቱ አብላጫ ወንበር ያለው ኢህአዴግ ነው ወደ ኃላፊነት ያመጣቸው። ጠቅላይ ሚኒስቴሩ እንደ ኢህአዴግ ሊቀመንበር ሲመረጡም፣ ከምርጫው በፊት በተደረገው የምክር ቤቱ ግምገማ ላይ ተሳታፊ የነበሩ ሰው ናቸው። ስለዚህ እዛ ላይ ተወያይተው የተስማሙባቸው ነገሮች ትተው ሌላ እንዲያደርጉ አይደለም አሁን እየተደረገ ያለው እነዛ ነገሮች መከበር አለባቸው ነው። ህገ መንግስቱ መሰረት ተደርጎማ ጠቅላይ ሚኒስትሩን ወደ ኃላፊነት መተዋል እኮ። ፓርቲው እንደ ገዢ ፓርቲ ያስቀመጣቸው መሰረታዊ የሆኑ ነገሮች አሉ። እነዛ መርሆች መጣስ የለባቸውም ነው። አሁን ጃዋር እያሉ ያሉት ኢህአዲግ ለመርሆቹ ተገዥ መሆን የለበትም ከኢህአዲግ ውጭ ባሉ አተያይና ምልከታዎች ነው መሄድ ያለበት። ከኢህአዲግ ውጭ ያሉ የኢህአዲግ አካል ያልሆኑ ሰዎች በሚሰጡት አስተያየት ነው መሄድ ያለበት ነው። ያ ደግሞ አይሆንም። ሲጀመር ጠቅላይ ሚኒስቴሩ እንደ ኢህአዴግ ሊቀመንበር አለመቀበል ነው የሚያሳየው። መልካም ወደ መጨረሻው ጥያቄ ከመሄዳችን በፊት የህወሓትን መግለጫም ለጊዜው ወደ ጎን እናቆይና እስኪ የየግል ግምገማችሁን እንውሰድ። አቶ አሉላ፣ በእርሶ እምነት፣ በርሶ እሳቤ አሁን በሀገሪቱ ውስጥ እየተካሄደ ያለው በጠቅላይ ሚኒስትር አብይ አህመድ የሚመራው ለውጥ ለእርሶ ምን ትርጉም አለው? እንዴት ሲገመግሙታል? ጥሩ ነው። በተለይ አገራዊ መግባባት ጠፍቶ ላለፉት ሶስት ዓመታት ችግር ውስጥ የነበረ ሀገር ነው የተረከቡት። በዚህ ረገድ እያመጡት ያለ ውጤት እጅግ አመርቂና ሊበረታታ የሚገባ ነው። ሀገራዊ መግባባት እርቅ ለማውረድ በተለይ የተቋሰለ ፖለቲካ ስለነበረን ይህንን ረገብ በማድረግ ረገድ በጣም ጥሩ ተስፋ የሚሰጡ እርምጃዎች እየታዩ ነው። ነገር ግን ይህ ጠቅ ጠቅላይ ሚኒስቴር እንደ ኢህአዴግ ሊቀመንበርና እንደ አገር መሪ ሚናውን ቢጫወቱም ኢህአዴግ እንደ ኢህአዴግ በወሰደው እርምጃ የመታደስ የመለወጥ እርምጃ ነው እነዚህ ውጤቶች የመጡት። ነገር ግን መሪው ነው ቪዚብሊ የሚታየው እነዛን ነገሮች ፐርፎርም ሲያደርግ ማለት ነው። ግን ይህ ስል ደግሞ ኢንዲቪዥዋሊ ጠቅላይ ሚኒስቴሩ እያደረጉት ያሉ ስራዎች ላለማድነቅ አይደለም። የተለየ ክብርና አድናቆት አለኝ ለጠቅላይ ሚኒስቴሩ። ኢህአዲግም በእውነቱ ሊኮራ ይገባል የሚል እምነት አለኝ እንደዚህ አይነት መሪ በማግኘቱ። ነገር ግን እኚህ መሪ ለገዢ ፓርቲው ሊቀመንበር አድርጎ ለመረጣቸው ፓርቲ ደግሞ ተገዥ መሆን አለባቸው የሚል እምነት አለኝ። መልካም ነገር ግን አጠቃላይ ግን ኢትዮጵያ ውስጥ እየተፈጠረ ያለው የፖለቲካ ድባብ ግን ጥሩ ነው ባይ ነው። መልካም ለመጨረሻው ጥያቄ ደቂቃ እንሻማ። አቶ ጃዋር፣ ቀደም ባለው ላይ እርሶስ ከመግለጫው ውጪ አጠቃላዩን የጠቅላይ ሚኒስትር አብይ አህመድን እርምጃዎች ወይም የለውጥ የተሀድሰው እንቅስቃሴዎች እንደምን ይገመግማሉ ባጭሩ? በመጀመሪያ ደረጃ የጠቅላይ ሚኒስትር አብይ መመረጥ ወደ ስልጣን መምጣት አገሪቷ ከደርሳበት ከነበረው የገደል አፋፍ እንድትቆምና መለስ እንድትል ፋታ እንዲሰጥ ገዢ ፓርቲም ለሀገርም ለህዝብም ለሁላችንም ፋታ የሰጠ ሁኔታ ነው ከዛ ወዲህ አንዳንድ ትክክለኛ የሆኑ እርምጃዎችን ተወስደዋል እስረኞቹን የመፍታት የፖለቲካ ምህዳሩን የማስፋት ስራዊ ተወስደዋል አንዳንድ ግን የተዳከሙባቸው ሂደቶች አሉ። ለምሳሌ ወደ ዲሞክራሲ የሚደረገውን ሽግግር በቀጥታ ምን አይነት መንገድ ነው የምንከተለው በማለት ከተቃዋሚ ጋር ቁጭ ብሎ በተለይ ስለ ምርጫ እስካሁን የተደረገ ምን ውይይት የለም። ይሄ በጣም የዘገየ ይመስለኛል። በነገራችን ላይ አሉላ ባለው ላይ አብይ የኢህአዴግ ሊቀመንበር ብቻ አይደሉ። ዶክተር አብይን ወደ ስልጣን ያመጣቸው የህዝብ አመፅ ነው። የኢህአዴግ ፍላጎት አይደለም። የህወሓት ፍላጎት አይደለም። ስለዚህ ጠቅላይ ሚኒስትሩ ራሳቸውን ማየት ያለባቸው እንደ ኢህአዴግ ሊቀመንበር ብቻ ሳይሆን በህዝብ ግፊት በህዝብ አመፅ ወደፊት እንደመጡ መሪ ኃላፊነታቸውና ግዴታቸው ቺን ሀገር ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት የማሸጋገር እንደሆነ በኢህአዴግና በህዝብ በመካከል ድልድይ ሆነው እንደሚያሻግሩ ሰው ነው መታየት ያለባቸው። የስልጣናቸው ምንጭ ምንም እንኳን ህዝብ አይመርጣቸው፣ የስልጣናቸው ምንጭ ኢህአዴግ ብቻ አይደለም። የስልጣናቸው ምንጭ የህዝብ አመት ነው። የህዝብ ቁጣ ነው። የህዝብ ፍላጎት ነው። ይህ ሁሉ የህዝብ ድጋፍና ይህ ሁሉ የህዝብ ጭብጨባ ለኢህአዴግ እየተደረገ ያለ ጭብጨባ አይደለም። ጠቅላይ ሚኒስትሩ ሀገሪቷን ወደ ሰላም፣ ወደ ዲሞክራሲ እንዲያሸጋግሯት በኢህአዴግና በገዥው ፓርቲ መካከል ድልድይ ሆነው እንዲረዱ እየተደረገ ያለ ነው። ስለዚህ ጠቅላይ ሚኒስትሩ ኢህአዴግን ብቻ ሳይሆን ህዝብንም የማዳመጥ የህዝብንም ፍላጎትና ሪኮሜንዴሽን የመውሰድ ግዴታ አለበት ባይነኝ እዚህ ላይ በነገራችን ላይ ህወሀት ይሄንን ተቀብሎ መሄድ ይሻልበታል። አሁን በየቦታው ግጭቶችን እየቀሰቀሱ ይሄንን ትራንስፎርሜሽንና ይሄንን ጠቅላይ ሚኒስትር ለመተናኮስና ለማዳከም የሚያደርጉት እንቅስቃሴ ለህወሀትም ለሀገርም ከፍተኛ አደጋ ስለሚያደርስ ሊጠነቀቁ ይገባል የሚል ምክር ማከል እፈልጋለሁ። መልካም እይታችሁን። ከመጪ ጊዜያት እጣዎች ጋር አዛምዱ። ወቅታዊውን ሁኔታ በፍጥነት ለማየትና ለመገምገም የኢህአዴግ ሥራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራ የህወት ማዕከላዊ ኮሚቴ ይጠይቃል ይላል የህወት መግለጫ። በመጨረሻው ምን ትጠብቃላችሁ? አሁን ከሚነሱት ግራና ቀኝ ከተመለከታችኋቸውም ሆነ ከሕዝብ ከሚቀርቡ ጥያቄዎችና ቅሬታዎች አንጻር አገሪቱ ወደፊት ሊያስኬዳት የሚችል ሀዲድ ውስጥ መግባት ያለባትን ሁኔታ ለማፋጠን ይሄ ወቅታዊ ነው የተባለ ስብሰባ መጠራቱ ምን ማለት ነው? ምንስ ነው ከተጠራ እንዲነሳ፣ እንዲታይ የምትፈልጉት ባጭሩ? አቶ አሎላ እርሶ ጀምሩ። እሺ አቶ ጃዋር መጨረሻ ላይ ባሉት ያለኝን ተቃውሞ ለመግለጽ ፈልጋለሁ። መጀመሪያ እሱ ምንድን ነው ችግር በተፈጠረ ቁጥር ሁሌ አንድ የኢህአዴግ አጋር አባል ድርጅት የሆነ ህወሓትን የመክሰስ ነገር ጥሩ አይደለም፣ ጥሩ ውጤትም አያመጣም። ሲጀመር ችግሮች መፍትሄ ማግኘት አለባቸው፣ እንዳሉት አገሪቷ ወደ ዲሞክራሲ ሽግግር ማድረግ አለባት እየተባለ አንድን ፓርቲ ለብቻ በመክሰስ የሚደረግ የሚመጣ መፍትሄ አለ ብዬ አላምንም። አንድ ሌሎችንም የማ ኮስመን እና የማ የማድከም ነው። ከዛ መውጣት አለብን። ወጣን ስንባል ተመልሶ እዛ ላይ እንደገና ፊጤ ማለት ነገር አለ እና አስቸጋሪ ነው ህወሓት በፌዴራል ባለው ድርሻና በትግራይ ክልል በማስተዳደር ባለው ድርሻ ቅድም እኮ አስቀምጠውታል። ህዝቡ ስለ ባድመ በሚመለከት ማወያየት አለባቸው እያሉ እንደገና ደግሞ ሌላ ቦታ ላይ በሚፈጸም ችግር ያንኑ ፓርቲ ተመልሰው እየከሰሱ ነው። እና ይሄ እርስ በራሱ የሚምታታው ሆነው አግኝቼዋለሁ። አጠቃላይ ስብሰባ ይጠራ የተባለው ተቋማዊ የሆነ አሰራራውን ሪስቶሬ የማድረግ ተቋማዊ የሆነውን አሰራር ሪስቶሬ ማድረግ ጥሪ ነው ሌላ አይደለም። ኢህአዴግ ሊቀ መንበር ከመመረጣቸው በፊት የነበረው ሂደት ኢህአዲግ ያስቀመጣቸው መሰረታዊ የሆኑ ነገሮች አሉ። የሪፎርም እነዛ እየተገበረ ነው። ቅድምም ጠቅላይ ሚኒስትሩ ክሬዲቱ ስሰጥ ኢህአዲግ መረሳት የለበትም። የኢህአዲግም መሪ ናቸው ያልኩት ያ ለውጥ በማምጣትም እኮ ያበረከቱት አስተዋጽኦ አለ። እዛ ላይ እንደ አገር መሪ ብቻ አይደለም፣ ኢህአዲግን ወደዛ የለውጥ ሂደት በማምጣት ረገድ ሁሉም አባል ድርጅቶች ያሉት አመራሮች እንዳደረጉት ሁሉ እኚህም መሪ አድርገዋል። ስለዚህ ለምንድን ነው ከዛ ምንለያቸው እነዛ ውሳኔዎች የመተግበር ስራ ነው እየተሰራ ያለው። እንደገና ደግሞ አጠቃላይ ስብሰባ መጠራቱ ዋናው ምክንያት ምንድን ነው? በዛ ሂደት ተገዢ መሆን አካሄድ ሪስቶር ለማድረግ ነው ላሉ አመሰግናለሁ። መልካም። አቶ ጀዋር፣ የአስቸኳይ ጊዜ ስብሰባ የሚያስፈልግበት ምንም ጉዳይ እየታየኝ አይደለም። ምንም አስቸኳይ ጊዜ ሆነ ጉዳይ እያየሁ አይደለም። የሀገሪቷ መንግስት አለ። መንግስትና ጠቅላይ ሚኒስትሩ ስራ እየሰሩ ነው። አሁንም ወደ ቀውስ ለማስገባት እየተሞከረ እንዲህ እንደሆነ ነው የሚታየኝ። ዛሬ በኦሮሚያ በደቡብ በሶማሌ በተለያየ መልኩ በደህንነቶች የታገዙ አመጾችና ግጭቶች እየተካሄዱ ነው። ይሄም ከስልጣን እየወረዱ ያሉ ግለሰቦች እና የኔትወርኮች የጠቅላይ ሚኒስትሩን ሙከራና የሀገሪቷን ሙከራ ለማኮላሸትና ወደ ኋላ ለመመለስ የሚያደርጉት ሂደት ነው። በነገራችን ላይ እኔ የዶክተር አብይ ከፍተኛ ተቺ እንደሆንኩ ብዙ ሰዎች ያውቃሉ። ግን የሀገራችን ወደ ዲሞክራሲ የምታደርገው ለውጥ ለማደናቀፍ በህወሓትም ሆነ በማንኛውም ወገን የሚደረግን ትንኮሳና ሸር መቃወምና የማኮላሸት ስራችንን የምንቀጥል መሆኑን ሰው ሊገነዘብ ይገባል። በዚህ ላይ ለትግራይም ሆነ ለህወሓት ባለስልጣናት መናገር እንፈልገው። በጥንቃቄ መሄድ አስፈላጊ ነው አሁን እየመጣ ያለው ለውጥ ለህወሀትም ለኢህአዴግም ለኢትዮጵያም ጥሩ ነው መደገፍ አለበት መልካም መደናቀፍ የለበትም ነው የምለው መልካም የህወሀት ማዕከላዊ ኮሚቴ መግለጫ ተንተርሶ በኢትዮጵያ ወቅታዊ ጉዳይ ላይ ላደረጋችሁት ክርክር ለጊዜያቸው አመሰግናለሁ ክርክሩ ንግግሩ ይቀጥላል አቶ ጃዋር መሐመድ አቶ አሉላ ሰለሞን ጊዜ ይስጥልኝ እናመሰግናለን አሉላ እናመሰግናለን አድማጮች፣ ክርክሩ አልተቋጨም። ሁለቱ ተከራካሪዎች በሌሎች አነጋጋሪ የወቅቱ የፖለቲካ ጭብጦች ዙሪያ ያደረጉትን ሞቅ ያለ ክርክር ጨምሮ ተከታዩን በመጪው ሳምንት እናቀርባለን። ለአሁኑ የአሉላን እንግዶች አቶ ጀዋር መሐመድን እና አቶ አሉላ ሰሎሞንን በተሳትፏቸው እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የምሽቱ ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። የኢትዮጵያ መንግስት በኢትዮጵያና በኤርትራ መካከል ላለፉት 18 ዓመታት የዘለቀው ጦርነትም ሰላምም የሌለበት ሁኔታ እንዲያበቃ በሚል የአልጀርሱን ስምምነትና የሄጉን የድንበር ኮሚሽን ውሳኔ እንደምትቀበል አስታውቋል። የዚህ ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉትን አቋም ምንነትና ትርጉም እንዲፈትሹ በኦሃዮ ዩኒቨርሲቲና በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑትን ዶክተር ብሩክ ኃይሉን የኢትዮጵያ ተወላጅ እንዲሁም በለንደኑ ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር ተስፋ ማርያም መሓሪን የኤርትራ ተወላጅ ናቸው አገናኝተን ማወያየት ጀምረናል ውይይቱ የተደረገው ባለፈው ሳምንት ማብቂያ ላይ እንደነበረ እየገለጽን የመጀመሪያው ክፍል ባለፈው እሁድ የተላለፈ ሲሆን ሁለተኛውን ክፍል ቀጥሎ እናቀርባለን ያወያያቸው ሶሎሞን አባተ ነው መቼም የዛሬ 20 ዓመት የተጫረው ጦርነት በምን ምክንያት ተጫረ የሚለው ጉዳይ ምስጢር እንደሆነ የሚቆይ ይመስለኛል። ምናልባት ብዙዎቻችን ወይም ብዙ ምሁራን ተመራምረውበት፣ ጠይቀው ጋዜጠኞችን ብዙ ጊዜ ጠይቀው መልስ ያላገኙለት ምክንያት ነው ያነሳችሁት። የኢኮኖሚ ጉዳይ የኢኮኖሚ ችግርና የባድመ የመሬት ይዞታ ጉዳይ በሰበብነት ለመቅረብ በዚህ ዘመን በ21ኛው መቶ ክፍለ ዘመን መጀመሪያ ላይ በ20ኛው መቶ ክፍለ ዘመን መጨረሻ ላይ እንዲህ አይነት ጦርነት ይቀሰቀሳል ለማለት ምናልባት አስቸጋሪ ነው። ሁለቱም እኩል አይነት ሰበቦች ናቸው። በምጣኔ ሀብትም ምክንያት ይሁን በባድመ በመሬትም ምክንያት ይሁን ሁለቱ እነዚህን ሰበቦች ለመዋጋት እንደ ምክንያት አድርገው አነሱ ማለት በጣም አስቸጋሪ ነው። ምናልባት ምስጢሩን እስካሁን ድረስ ከነሱም ወገን ሊነግሩን ፈቃደኛ የሆኑ የሉም። አቶ መለስ የሉም። አሁን ምናልባት አቶ ኢሳያስ የሚያውቁት ነገር ይኖር ይሆናል አንድ ቀን ይገልጹት ይሆናል ምን እንደሆነ ዋናው መሠረታዊ አስኳል የሚባለው ሰበብ ለዚህ ጉዳይ። ለማንኛውም ግን ለሁለቱ ህዝቦች መጋጨት ህዝቦች አለልም ይቅርታ አድርጉልኝ፣ ለሁለቱ መንግስታት ለሁለቱ ገዢ ፓርቲዎች መጋጨት ምክንያት ነው ተብሎ የተገለጸው ወይም ክብሪቷ እሳቷ የተጫረችው ባድመ ላይ ነው። እሳት የሚጠፋው ደግሞ መሠረቱ ላይ ሲጠፋ ነው። የባድመ ጉዳይ መፍትሄ ሲያገኝ ነው። እዚህ ላይ የሥነ ልቦና ጉዳይ አለ። የእልህ ጉዳይ አለ። ሁለቱም መንግሥታት በባድመ ጉዳይ ሌላ ምንም ቢሰጡ ጉዳያቸው አይደለም ባድመን ብቻ ይቆጣጠር አንደኛው ወገን ብለው ትንታኔ የሚሰጡ ሌሎችም ሰዎች አሉ፣ ምሁራን አሉ። እንግዲህ ከተለያዩ ምክንያቶች ማለት ነው። ስለዚህ የባድመ ጉዳይ መፍትሄ ማግኘት ቁልፉ ጉዳይ ነው እንበል ለጊዜው። ነገር ግን በዚያ ጦርነት ውስጥ ብዙ የጠፋ ነገር አለ የሰው ሞራል የሁለቱም ሕዝቦች ሞራል፣ በሁለቱ ሕዝቦች መካከል ያለው ግንኙነት እስከ ዛሬ ድረስ የዘለቀው የምጣኔ ሀብቶች ድቀት ወይም ደግሞ ከሰላም ሊያገኙ ሊያተርፉ የሚችሉት ትሩፋት ሁሉ መቅረት፣ ከሰባ ሺህ በላይ ወጣት መርገፉ፣ በመቶ ሺዎች የሚቆጠሩ መጎዳታቸው፣ ንብረት መውደሙ፣ እነዚህ ሁሉ የዚያ ጦርነት ትሩፋቱ ናቸው። አሁን ወደ ሰላም እንምጣ ሲባል እነዚህ በጦርነቱ ውስጥ የደረሱ ጉዳቶች ምን ሊሆኑ ነው? እንዴት ሊታዩ ነው? እንዴት ታያቸዋላችሁ እናንተ? ዶክተር ብሩክ አመሰግናለሁ። ትልልቅ ነጥቦች ነው ያነሳኸው። ጉዳቱን በደንብ በሚገባ አቶ ሰለሞን ዘርዝርኸዋል። በሞትም በሳይኮሎጂካልም በሁሉም በኢኮኖሚም በዲስሎኬሽንም በሁሉ በመለያየትም ትዳርም መፍረስ ልጆችም አባት እዛ እናት እዚህ የስራ ወንድሞቻችን መሀል ሀገር ግማሽ ዛ ወዴት መባረር ያመባረር ብዙ ነገር ደርሰዋል ይሄ ልክ ነው እንግዲህ ወደፊቱን ስናስብ ዊን ዊን ሲዌሽን ለመፍጠት መቼም ከባድ ቢሆንም ሁለቱም አሸናፊ የሚሆኑበት ማለት ነው ተሸናፊ የማይኖርበትን ማለት ነው አው ቢገር ፒክቸር ትልቁም ስዕል ይዞ በዛ ኳያ ሁለቱም ህዝቦች ሁለቱም መንግስታት መንግስታት ናቸውና ውሳኔ የሚሰጡት በሕዝብም ተደግፈው በሲቪክ ሶሳይቲዎችም ተደግፈው ሁለቱም በዛ ሊንቀሳቀሱ ጥሩ ነው። እኔ አሁን የሚታየኝ ምንድን ነው፣ ሁለቱ ሕዝቦች የተጠናከረ ፓብሊክ ዲፕሎማሲ መካሄድ አለበት። ሃይማኖት መሪዎች፣ ምሁራኖች በአውሮፓ በሰሜን አሜሪካም ኢትዮጵያም አዲስ አበባ ተጀምረዋል። ኢትዮጵያን ትውልድ ኤርትራዊ የሆኑ እና ትውልድ ኢትዮጵያ የሆኑ በሙሉ ጥሩ በጎ ነገር እያየን ነው። አሜሪካም ውስጥ አሉ እንደዚህ አይነት ንቅናቄዎች በተለያዩ ከተሞችና ግዛቶች እንደ ካሊፎርኒያን የመሳሰሉ አካባቢዎች አውቃለሁኝ። ሳንሆዜ ትልቅ ኢትዮጵያና ኤርትራውያን ህብረት አለ እንዴ። በዩኒቨርሲቲ ደግሞ እኔ ለወንድሜም አድማጭን መጋራት የሚፈልገው ኦሃዮ ስቴት ዩኒቨርሲቲም አስተምራለሁ። አሁን ኤሶ የሚባል ድርጅት አላቸው። ኢትዮጵያን ኤርትሪያን ስቱደንት ኦርጋናይዜሽን ይባላል። ወጣቶች ደረጃ በተለይ ዩኒቨርሲቲ ተማሪዎች ናቸው፣ ብዙ ናቸው፣ በርካታ ኤርትራና ኢትዮጵያውያኖች ከዛ አልፈው ዓመታዊ እንኳን ኢንተርናሽናል ቀን ሲሆን በዩኒቨርሲቲው እና ሁለቱም ወገኖች ይህንን ቁስል ለማዳን ምን ይባላል፣ አባባል አለ ታይም ሄልስ ይላል ይባላል። ማለት ጊዜ ነው የሚያደነ። ሁላችን ቁስላችንን ተጠግኖ አየር ንፋስ ሲያገኝ፣ ሁሉም ጊዜውን አግኝቶ ከራሱ ጋር የተነጋገር፣ እየተመካከር፣ ሀሳብ የተለዋወጠ ሁለቱም ህዝብ እየዳነ ይመስለኛል። አሁን ወቅቱ አሁን ነው አሁን ነው ወቅቱ ተማሪዎች እርስ በርሳቸው የኤርትራ የኢትዮጵያ ተማሪዎች የሚመካከሩበት፣ የሚተዋወቁበት በወንድምና ብህዝነት የሚታዩበት ምሁራን፣ የሃይማኖት መሪዎች ሁሉም ሁለቱ መንግስታት የእነዚህን እገዛ ይጠይቃሉ ያስፈልጋቸዋልን። ባይኔ ይሄ ያለማቋረጥ ሁኔታ ኢትዮጵያ ውስጥ ውይይት ማድረግ ኮንፈረንስ ማድረግ ሲሆንማ፣ አስመራም ነበረ እንግዲህ ጊዜው ሁኔታው ከፈቀደ ማለት ነው። አውሮፓም፣ በአሜሪካም ሁሉም የተቀራረበ ልብ ለልብ ይነጋገር ችግሩን ይፈተዋል። ባይነኝ አሁንም አቅጣጫችን ወደዛ ወደ ጥሩ ሁኔታ እየሄደ ነው፣ ሌላ አይደለም። ጠቅላይ ሚኒስትሩም እንዳስቀመጡት ወደ ኖርማላይዜሽን መድረስ አለብን። እንደ ጥንቱም በአየርም በባቡርም በመኪናም በአውቶቢስም ኤርትራ ወገኖቻችን ወዲህ መጥተው ኢትዮጵያኖች ወደዛ ሄደው እንደ ልባቸው ዘመድ የሚጠያየቁበት ንግድም የሚሰሩበት እንደ ልባቸው ምጽዋም አሰብንም ለማየት ኢትዮጵያኖች የሚሄዱበት ኤርትራኖችን ባህር ዳር እንደ ጥንሱ ጅማ የፈለጉበት እየሄዱ እነሱ ከወንድሞቻቸው ጋር ጊዜያቸው የሚያሳልፉበት የሚሰሩበት የሚከብሩበት ሁኔታ ህግና ሬጉሌሽንን በደንብ ጥንቃቄ ተሰርቶ በሁለቱ ሀገሮች መንግስታት መሰረት በዛ ሁኔታ የሁለቱን ሀገራት ህዝቦች ማጠናከር ይቻላል። ወቅቱ አሁን ነው ነው የምለው፣ ወቅቱ አሁን ነው። ወቅቱ ደግሞ ፕሮአክቲቭ የሆነ ኢንቮልቭመንት ያስፈልጋል። በኤርትራንም ወገኖች በኢትዮጵያኖችም ወገኖች መመካከር፣ መተማመን፣ መደማመጥ፣ መነጋገር ያስፈልጋል እና በዚህ አቅጣጫ ከሄድን ችግሩን ማንፈታበት ምክንያት የለም። ግን አሁንም ቢሆን ቁልፉ መንግስታት ናቸው። የኢትዮጵያ መንግስት ወርውሯል፣ ወርውሯል ማለት ተቀብያለሁ ብሎ በግልጽ ለአለምን ያወጀው አለም ባለበት በገሃድ ነው፣ በድብቅ ሳይሆን ከዛም በኩል ከአስመራም በኩል አንድ አይነት ምላሽ እንዲው፣ ሳይውል ሳያደር ያስፈልጋል። ሳምንት ቀንና ቀንን እየወለደ ሲሄድ ሁለት ሳምንት፣ ሶስት ሳምንት፣ ወር ዝም ዝም ዝም ዝም ከሆነ ነገሩ ሁሉ ሊያበላሸውና ይህንን ትልቅ ወርቃማ ኦፖርቲኒቲ ሊያዳክመውና የተቸለሰው የተቸለሰ ውሃ ሊያፈስበት ይችላል የሚል አስተያየት ነው የምሰጠው። መቼም ጦርነት ከተካሄደ በኋላ ይሄ ሁሉ ከጠፋ በኋላ ይቅር ይቅር ብሎ ዝም ብሎ ተጨባብጦ የሚኬድበት ሁኔታም ላይኖር ይችላል እና የጦር ተጠያቂነት ጥያቄዎች ሁሉ ሊነሱ ይችላሉ። ምን ማድረግ አለባቸው ይላሉ ዶክተር ብሩክ። በዚህ በኩል ሁለቱ መንግስታት፣ እንዲሁም የተዘነጋ ነጥብ ነው ቅድምም፣ እንዲሁም አንስትኸው ያሳጥራለሁ ብዬ ወደ ጎን አደረኩት እንጂ ኮሚሽኑ ቋቋም ሁለት ኮሚሽን ነው። አንዱ የባውንድሪ ኮሚሽን ነው፣ እሱ የሚያካልል ዲሊሚት እና ዲሊኒት የሚያደርግ አንደኛው ደግሞ የኮምፐንሴሽን የካሳ ኮሚሽን ነው። እና እሱ ሁሉ ታሳቢነት ተወስዷል። ኢትዮጵያ ንብረቶች ምፅዋና አሰብ ላይ የተወረሱ በተለይ አሰብ ላይ፣ ኤርትራ ወገኖችም ኢትዮጵያ ውስጥ የተወረሰብን ንብረቶች ፋብሪካዎች አሉ፣ የሚለው ሁሉ ጉዳይ የሁለቱም ሀገር ዜጎች ለዛ ኮሚሽን ጉዳያቸውን በመንግስታቸው አለዛ በቀጥታ በኩል እንዲያቀርቡ፣ ዴን ሃግ ኒደርላንድስ ነው ተቀማጭነት የነበረው ፍርድ ቤቱ፣ ወደዛ እንዲያቀርቡ ተደርጎ በዛ ምላሽ እንዲሰጥ ተመዝግቦ እንደተያዘ ነው። ማዕቀው እና ካሳማ ያው ያስፈልጋል ምክንያቱም ሰው የፈራው ንብረት በከንቱ ሲጠፋ ተገቢ አይደለም። የኢትዮጵያ ንብረት ኤርትራ ውስጥ የተወረሱ አሉ፣ ኢትዮጵያ ውስጥም የተወረሰብን የሚሉም ኤርትራኖች አሉ ወገኖች እና ይሄን ይሄንን በዛ መልክ ነው እንዲታይ የተወሰነው እና ተመዝግቦ እንደተያዘ አውቃለሁ። ዶክተር ተስፋ ማርያም እርሶስ ምን ይላሉ? እስማማለሁ ከዶክተር ብሩክ ጋር። በዚሁ በሰላሙ ጊዜ እንግዲህ መስማማቱ ከእኛ ጋር መጀመር አለበት። መስማማበት ነገር ምንድን ነው? በግልጽ ልናገር የኤርትራ መንግስት ምላሽ መስጠት አለበት። እኔ እንግዲህ በትንሹ አቅሜ በትንሹ አቅሜ እንግዲህ አሁን ይህችን እድል ተጠቅሜ የኤርትራ መንግስት የእኔ መንግስት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ እንዲሰጥ እጠይቃለሁ። ምናልባት ምላሹም ቢሆን አትሊስት ዝምታው ምናልባት እንደ ሌላ ትርጉም እንዳይሰጥ የነበረው ቃልም ቢሆን ተስፋ አደርጋለሁ። ረዘም ያለ ምላሽ እንዲሰጥ ምክንያቱም ከእኔ በላይ መረጃ ይኖረዋል መንግስት ስጋት ቢኖረውም ስጋቱን ገልጾ፣ የኤርትራ መንግስት ለዶክተር አብይ ምላሽ እንዲሰጥ በኢህአዴግ የቀረበውን ጥሪ ምላሽ እንዲሰጥ ጠይቃለሁ። ለክብር ለወንድማማችነት ተብሎ ዋናው ነገር በኤርትራ በኩል የሚነገረው ምንድን ነው? ከኛ ምን ምላሽ ይጠበቃል? መልሰናል እኮ ተቀብለነዋል ብለናል። እነሱም ተቀብለናል አሉ እና ወደ ተግባር እንሄድ። ይኸው ተግባር የሚለው ነገር እንግዲህ ስጋታቸውን መግለጽ አለባቸው ለህዝቡ፣ አትሊስት ሁላችን ምን እንዲገባን። ምን ነው ስጋታችሁ? ተቀብለናል ካልክ እንግዲህ መሬቱን ዲማርኬት አድርገህ እያንዳንዱ ሰው የራሱን ያውቃል። በድንበር ያሉ ሰዎች እኔ በፍጹም አያሰጋኝም፣ በፍጹም አያሰጋኝም። እኔ ለምንድን ነው እንደ ስጋት ተብሎ የሚቆጠረው? ምክንያቱም ከዛ በላይ ጥፋት ስላየሁ ሊሆን ይችላል። በአብዛኛው በሰላሳ አመት ጦርነት ውስጥ በኤርትራ የወደመ ንብረት፣ የጠፋው ህዝብ፣ የተሰደደው ህዝብ በጣም ትልቅ ነው። አሁን በመሀል ሀገር እኔ መሀል ሀገር የሄድኩት ከተመረቅኩ በኋላ ነው። መሀል አገር የነበረው ኑሮ እና በኤርትራ እኔ ያሳለፍኩት ኑሮን የሳድ በጣም አይገናኝም። ለምንድን ነው አሁን የመሀል አገር ሰዎች እየሞቱ አልነበረም ማለት አይደለም። ግን ጦርነቱ ባንተ ቤት ሲደረግ ባንተ እርሻ ቦታ ሲደረግ ቤትህ ሲቃጠል እና የጦር ሜዳ ሲሆን የራስ ሀገር ለሰላሳ አመት። ሌላው ደግሞ የኢትዮጵያ ሕዝብ ልጆቹን ብቻ ነው እየላከ የነበረው ልጆቹና ንብረቱን ይልክ ነበር። በኤርትራ ጦርነት የኤርትራ ሕዝብ ግን ልጆችና ንብረቱን መሞት ብቻ ሳይሆን የጦር ሜዳም ሆኖ ነው ለሰላሳ አመት ያሳለፈው። መካካስ ከተባለ እንግዲህ ይህንንስ ማኒካ ሰው የሁሉ ጥፋት አሁን እንግዲህ እኔ የሚመስለኝ ይመስለኝ፣ ወደፊት እንመልከት። በጠረፉ አካባቢ የሚኖሩ ሰዎች በፍጹም መነካት ያለበ ለምን የሁለቱ አገር ዜግነት አንሰጣቸውም? ብዙ መፍትሄ እኮ ሊመጣ ይችላል። ማንም ሰው ከዛች መሬቱ ከህይወቱ ከአያት ቅድመ አያት ከነበረባት መንደር ለምን ነው የሚፈናቀለው? አይፈናቀልም። ይች በኤርትራ ግዛት ነች ተብሎ የኤርትራ ባንዲራ ከተተከለባት ለምን የሁለቱ ሀገር ዜግነት አይሰጠውም? ያውም የበለጠ እኔ እንኩዳ እዛ መሬት ቢሰጡኝ ዛሬ ዛሬ እሄዳለሁ። ምክንያቱም እዛው ቦታ ሆነ በሁለቱም ቦታ የቦርደር የሰላም ቦታ ከሆነ የቦርደር ቦታ ንብረት ካለ የንግድ ቦታ ነው፣ የመለዋወጫ ቦታ ነው፣ በጣም ደስ የሚል ነገር ነው። እና ለምን ብዙ መፍትሄዎች ሊሰጡ ይችላሉ። የማንም ሰው እኛ እንደሌላ ህዝብ አይደለም፣ ወይም ባለቤት የሌለው መሬት የለንም። በሀይላንድ ኤርትራና ትግራይ እያንዳንዱ ሰው መሬቱን ያውቀዋል። የማንም ሰው መሬት ወስደህ ደግሞ በሰላም አትኖራት። መንግስትም ቢሰጥህ መንግስትም ቢሰጥህ አገርም ቢቀየር የእነንትና መሬት ነው ተብሎ እያንዳንዱ ሰው ያውቀዋል። ያንም መሬት ደግሞ ተቀብሎ የሌላ ሰው ንብረት ዘርፎ የሚኖር ባህልም የለንም፣ ተቀባይነትም የለውም። ስለዚህ ፍራቻው የት ላይ እንደሆነ አይገባኝም። የኤርትራ መሬት የሚባል ነገር ለኢትዮጵያ ከተሰጠ ምን ችግር አለው? የኢትዮጵያ ባንዴራ ተተክሎበት ኤርትራውያን የኖሩበት እዚህ እንግሊዝ ሀገር፣ የእንግሊዝ ሀገር ዜግነት ይዤ የእንግሊዝ ሀገር መሬት ገዝቼ ቤት ይዤ የኖርኩ አይደለም እንዴ? የት ነው ችግሩ? መሬት እኳ አይጓዝም። ማንነት ደግሞ ለማንኛውም እዚህ ዝርዝር ውስጥ ለመግባት ሳይሆን የሚያሰጋ ነገር የለም። በዚሁ ሁላችንም በመላው ዓለም ያለን ኢትዮጵያውያንና ኤርትራውያን የዓለምም ህብረተሰብ ጭምር ካሳም ይፈለግ ከተፈለገ ለምን በፈለጉበት ቦታ እንዲኖሩ እዛው ያለበት ልትኖር ከተፈለግ፣ ባድመ ያለው ሰው ለምሳሌ ኢትዮጵያዊ እኔ ኢትዮጵያዊ ነኝ ካለ ወል እንግዲህ ይች ቦታ ለኤርትራ ትሰጥታለች። እዚህ ለመኖር ከፈለግ በሙሉ መብት የሚጠበቅበት ነገር በህግ የተቀመጠ መብቶች ሊሰቱት ይችላሉ። አይ እኔ ሌላ ቦታ ሄዳለሁ ከተባለም፣ ለምን ቪላ አንሰራለት? ይሄን ሰው መካስኮ እንችላለን። ሰዎች ከሰው ሰው ከጠፋበት የአንድ ሰው ህይወት ዋጋ ምንድን ነው? እና ያቺ የአንድ ቤት ዋጋ ደግሞ ምንድን ነች? ሊኖር ከፈለገ ሰው ይኖራል። ልክ ኢትዮጵያውያን ኤርትራ ውስጥ እንደሚኖሩት እና ኤርትራውያን ኢትዮጵያ ውስጥ እንደሚኖሩት መንቀሳቀስ ከተፈለገ ደግሞ በደንብ አቋቁመን ሰዎቹን ለወደፊቱ በሰላም የሚያኖረን ሁኔታ ሰዎቹን ቁስላቸው የማያስታውሱበት በሚሆንበት ሁኔታ መሳስ እንችላለን። ሁለታችን እንዳንድ ህዝብ ሆነን የዓለም ህብረተሰብ እንረቶን እና ይቺ የቦርደሩ ጉዳይ መነጋገር አለብን መሬት አይሸጥም አይለወጥም የሚለው ነገር ወል ብዙ እንትን ባናደርጋት ይችላል እንችላለን ይህን ነገር በሰላም ለመፍታት ማንም የማንም ሰው መሬት አይዘርፍም የሁለት ሀገሮች ዜግነት መስጠት እንችላለን ልዩ መብት ሊሰጥ ይችላል ሰዎች እንትናቸው ከሆነ ፕራይም ሚኒስተር መለስም በተናገሩት በኢንተርቪው አለ ከተፈለገ እኛ በሀሳብ ነው የምናቀርበው ይችን መሬት ለምን የእናንተ መሬት ነው እና ለምን አንሰጣችሁም? እናንተ ደግሞ የእኛን የምንለው መሬት ለምን አትሰጡንም? ብለን እንጠይቃለን ግን በትክክል ነገሩ በውሳኔው ደረጃ መሆን አለበት ከተባለ ግን መንደሮች ይከፈላሉ፣ ሰዎችም ይንቀሳቀሳሉ ብለው ራሳቸው ፕራይም ሚኒስተር መለስ የተናገሩት ቪዲዮ አለ። ደስ ከአሰና ጋር የተደረገ ኢንተርቪው ብታዩ ትግርኛ የምትሰሙ ሰዎች እዛ በግልጽ አስቀምጠውታል። የመሬት መከፋፈል የመሬት የሕዝብ መንቀሳቀስ ችግር አይደለም ለቲፒኤልኤፍም ጭምር ዋናው ነገር ግን ዶክተር ብሩክ እንዳሉት ጊዜው ደርሰዋል አሁን ታይም ሂልስ እንዳሉት ጊዜው እንግዲህ ያድናል። በስልጣን የነበሩት ሰዎችም በብዙ ምክንያቱም በእድሜም በምን በዛችን ለመገናኘት ጊዜ የነበሩ ሰዎች ያን ያህል ሀይሎኞች አይደሉም አዲስ ሀይል መጥተዋል አሁን እና በዚሁ መሰረት በአዲስ የሰላም መንፈስ መንቀሳቀስ እንችላለን እና ይቻላል ይቻላል ሌላው ተስፋ የሚያሰጥ ነገር አንዳንድ ሰርግ ሲሄድ አሁን በዚህ በለንደን የምቀመጥበት ወይም በእንግሊዝ ሀገር ኢትዮጵያውያን እና ኤርትራውያን አብረው ነው የሚደንሱት፣ አብረው ነው የሚጫወቱ ትግርኛ ተጫውተ አማርኛ የማይጫወትበት ቦታ አላገኘም። የድሮ ሰዎች እንግዲህ በዚህ በትምትቁ ትግል የነበሩ ሰዎች አማርኛ ሲሰሙ ኤርትራውያን በጣም ነው የሚቆጩት የነበሩት። አሁን ግን ኖርማል ሆነዋል። ህዝቡ ባህሉን በደንብ ነው ደስ ብሎት ነው የሚካፈለው። እንደ አንድ ህዝብ ነው የሚንቀሳቀሰው። አብረው ለሞት ለውጊያ የቀረቡት በሁለቱ ወገኖች ሁለቱም ተሰደው በባህር በሊቢያ አልፈው እዚህ አውሮጳ ሲመጡ የትግራይ ሰዎች ወይም የኢትዮጵያ ሰዎች ኤርትራውያንን ብለው እጃቸው ሲሰጡ የኤርትራ ልጆች ደግሞ ስለ ኤርትራ ታሪክ ሲያስተምራቸው ነው የምናየው። እነዚህ እንግዲህ በጥይት ሲማዘዙ የነበሩት ወጣቶች ናቸው። ሁለቱም ግን ሁለቱም መንግስታት በጥላቻ ሲያጣላቸው እንዳልነበሩ አሁን ደግሞ ውጊያው ከተጨረሰ በኋላ ሁለቱም ስደተኞች ሆነው አውሮፓ አብረው ተጉዘው እዚህ አብረው እየኖሩ ነው እየተጋቡ ነው። ሁኔታው በጣም ተቀይረዋል። እና ይህችን ነገር ያዝ እናድርጋት እኛ ልክ ቤተ ቤተክርስቲያንም ሮል አላት። ለምሳሌ አሁን ዛሬ ከአንድ እዚህ ለንደን ካሉት ከቅዱስ ሚካኤል ቤተ ክርስቲያን የኦርቶዶክስ ቤተ ክርስቲያን ከሳቸው ጋር ስናገር ነበር። ና በጣም ነው ደስ ያላቸው። ለምን ቅዳሴ አናደርግም? ግን ይህን ነገር አትሊስት የሰላም መንፈስ ነው። ና ሁለቱም እንግዲህ በአንድ ሃይማኖት የምንኖር ሰዎች ስለሆን ለምን አብረን መጥተን የሰላም ቅዳሴ አይደረግም በሁሉም ተብለና፣ እሺ እንግዲህ ጥሩ ሀሳብ ነው ያሉት። ና ይህችን ነገር ለምሳሌ አሁን የሚቀጥለው እሁድ በመላው ኢትዮጵያና ኤርትራ ይህንን ነገር የሚያንጸባርቅ እያንዳንዱ ቄስ ቢሰብክ ሁላችሁንም እንግዲህ ያለፈውን ብሶታችሁን አታስታውሱ፣ አንድ ህዝብ ነን። አሁን ደግሞ የሚቀጥለው በካሳና በምናምን አይደለም ነው የሚቀጥለው ተስፋ፣ የሚቀጥለው ሀብት የአብሮ መኖራችን። ያ ነው ዋናው ካሳችን። ሰላም የራሳችን ካሳ ነው እና የእግዚአብሔር ፍቃድ ነው እና ብሎ እያንዳንዱ ቄስ፣ እያንዳንዱ የሃይማኖት መሪ በዚሁ እሁድ የሚቀጥለው እሁድ ይህን ነገር ከሰበከ ፖለቲከኞቹ በትክክል ነገሩን ይከተሉታል እና ይህን ነገር መጀመር እንችላለን። በሌላ በሶስተኛ ደረጃ ደግሞ ዶክተር ብሩክ እንዳሉት እኛ ምሁራን በተለይ በአውሮፓ የምንኖር ኤርትራውያን ነው በትክክል በአብዛኛው የሚመለከቱት ኢትዮጵያውያን እንግዲህ ደስ በአክኖሎጂ ማድረግ የሚፈልገው በኢትዮጵያ ጥሩ መንፈስ፣ ጥሩ የዲሞክራሲ መንፈስ እየታየ ይመስላል። በሁሉም በተለይ ዶክተር አብይ ከመጡ በኋላ የኢትዮጵያ ሕዝብ እንግዲህ የኢትዮጵያ ባለቤት ሆኖ የስልጣን ባለቤት ሆኖ በባለቤትነት ደረጃ የሚናገርበት ሁኔታ ነው እያየሁት። በኤርትራም ተስፋ አደርጋለሁ ያን ነገር እንጀምራለን እንጀምራለን። ውጪ ያሉ ለኤርትራውያን ወንድሞቼ በዚህ ማስተላልፈው እንግዲህ እኛም ያን መንፈስ እንጀምር፣ ያን መንፈስ ጀምረን የመንግስታችንን ምክር በመስጠት አስተያየታችንን በመስጠት ከኢትዮጵያውያን ጓደኞቻችንም በስፋት በመገናኘት ነገሩን የሰላሙን መንፈስ እንዲቀጥል እኔም ጥሪ አቀርባለሁ። እኔም የተቻለኝን ነገር ለማድረግ እሞክራለሁ። ልክ በአሜሪካ እና በሌሎች ሀገሮች እንደተጀምሮ በፎርማል ነገሩ እኛም ብንደራጅም ጥሩ ነው። በእያንዳንዱ ከተማ ለምን ለምሳሌ ለምን ትንሽ በእያንዳንዱ ዩኒቨርሲቲ ወይም በትንሽ ከተማዎች ብቻ ከመሆን አልፎ ለምን በእያንዳንዱ ከተማ የኢትዮጵያና የኤርትራ ወዳጅነት ማህበር አንጀምርም? ዛሬ እንግዲህ እንደ ፎርማል ተደርጎና ዋናው ፕሮጀክታችን ምን ለማድረግ የሚባለው ይህችን የሰላም ጥሪ ወደ እልባት ለማድረስ እንሞክራለን። ሁላችንም ደግሞ አገር ቤት ያሉ በኢትዮጵያም ይሁን በኤርትራም ይሁን ውጭ ያለ ነው፣ ለምን በእያንዳንዱ ከተማ ለምን አንገናኝም? እና ይህንን ነገር ደግሞ አብረን መገናኘታችን የተሰጠውን መግለጫ መወያየታችን፣ ስጋታችን፣ ተስፋችን በመግለጽ የቴክኖሎጂ ጊዜ ነው እና ያችን በቪዲዮ ቀርጸን በኢንተርኔት ይህን ኢንተርኔት ብንሞላው በሰላም በሰላም በሚለው ነገር ብንሞላው ነገር እኮ ወደ እንረዳለን። ያ ፖዚቲቭ ነገር ማድረግ እንችላለን እና በተጀመሮ መልክ ምሁራንም እንደራጅ ይህን የሰላም በኢትዮጵያና ኤርትራ ወዳጅነት የሚለው ነገር በእያንዳንዱ የሃይማኖት መሪዎችም በዛሬው እሑድ ጀምረው ይህን ነገር ቢሰብኩ ወጣቶቻችንም እንደ ድሮው ቢቀራረቡ ሰላሙ ይመጣል። ዋናው ካሳችን ደግሞ ሰላም ነው። የሰላሳ አመት ውጊያው ካሳ አልጠየቅንም እኛ ኤርትራውያን ካሳችን ከኢትዮጵያ ጋር በሰላም መኖር ነው። አሁንም የዚች ያለፈችው ውጊያ በካሳ በምናምን ብለን እርግጥ በግል ደረጃ ተጎድቻለሁ የሚለው ሰው ነገሩን መቀጠል ይችላል። ሁላችንም መርዳት እንችላለን። ዋናው ካሳችን ግን ለቀጣዩ ሰላም መሰረት ማስቀመጥና የሚቀጥለው ትውልድ በዚህ ጉዳይ እንዳያልፍ ማድረግ ነው። አመሰግናለሁ። መቼም እንደ ምሁራንም እንደ ሰውም እንደ ማንም መደበኛ ሰውም ብዙ አንኳር አንኳር የሆኑ ነገሮችን አንስታችኋል። መፍትሄ ያዘል አስተያየቶችን፣ ሀሳቦችን ሰጥታችኋል። ሁለታችሁም ንግግራችንን ለማጠቃለል ፕሮፌሰር ብሮክ ሳልናገር መውጣት አልፈልግም የሚሉት ሀሳብ ካለ ድል ሰጦታለሁ። አመሰግናለሁ አቶ ሰለሞን ወንድሜን ዶክተር ተስፋ ማርያምን ላመሰግን እፈልጋለሁ። በጣም በጣም ልብ የሚነካ እንዲሁም ፕላን ኦፍ አክሽን ልበል ምን ማድረግ እንዳለባቸው ሁለቱ ወንደማማቸው ህዝቦች ግራስሮት ሌቭል ሁሉ ጀምሮ ከታች ጀምሮ ወደ ላይ በጣም ምጋራ ነውና አላመሰግናቸው ፈልጋለሁ። ይህን የመሳሰል ድምፅ ነው የሚያስፈልገው በጠላትነት በመታየት ሳይሆን በወንድማማችነት ያለፈው የሆነ ሆኗል። ያለፈው አልፏል፣ ግን ወደፊቱን ደግሞ ማየት ያስፈልጋል። ይህን የምለው ተስፋው ለመጪ ትውልድ ነው። ይህንንም ማስደግፈው ለምሳሌ የኢትዮጵያንም የኤርትራንም ነጥቦችን አንድ ቦታ አይቼ የሰሞኑን አንድ መስታወሻ፣ ሀምሳ ዘጠኝ ፐርሰንት ኤርትራ ውስጥ ከዜሮ እስከ ሀያ አራት አመት ናቸው። እንግዲህ ኤርትራ ስድስት ሚሊዮን ህዝብ አላት ይባላል። ሀገር ኤርትራ ስልሳ በመቶ ወጣት ነው። ኢትዮጵያን ከወሰን ከመቶ አምስት ሚሊዮን ህዝብ ውስጥ ከዜሮ ከተወለደ ህፃን እስከ ሀያ አራት አመት ኢትዮጵያዊ እድሜ ያለው ስልሳ አራት በመቶ ነው። እንግዲህ እነዚህ ናቸው ኤርትራን የሚወርሱ ኢትዮጵያን የሚወርሱ ወደፊት እንዴት አይነት ሀብት ነው። እነዚህ ናቸው ኤግዛት የወደፊት ሀብትና የወደፊት መሪዎች የሚሆኑት እነዚህ ናቸው። ይህንን ነው ማስገንዘብ የምፈልገው እነዚህን ልጆች እነዚህን ወጣቱን የሁለቱን ታሪክ እንዲያውቁ እንዲተዋወቁ፣ በጠላትነት ሳይሆን እንዲቀራረቡ ቀደም ሲል ከኮሎኒያሊዝም መምጣት በፊት በጣም በታሪክን በየተታሰሩ እንደሆነ አክሱሙን፣ ሁሉንም ሁሉንም ሁሉንም በፊት የነበረውን ሁኔታ በጎ በጎውን፣ ፖዘቲቭ ቲንኪንግ እንዲኖራቸው ዴቨሎፕ እንዲያደርጉ ሁሉም የራሱን ድርሻ መወጣት አለበት እላለሁ። በመጨረሻ ምለው ምንድን ነው፣ አይቀርም፣ አንድ ቀን የተነፋፈቀ ወንድማማች ህዝብ እኛም ወደዛ እነሱም ወደዚህ የሚመጡበት ሁኔታ ይፈጠራል። ምንም ጥርጥር የለውም። ምንም ጥርጥር የለውም። ይህንንም ለማድረግ ግን ሁሉም የራሱን አስተዋጽኦ ያስፈልጋል። መንግስቶችንም ጀንትሊ ፑሽ ማድረግ እርሳቸው እንዳቀረቡት ሁለቱም ህዝባት መንግስቶቻቸውን ጀንትሊ ምክርን፣ ሀሳብ እየሰጡ ወደዛ እየገፋፉ ሁለቱ ህዝብ የተነፋፈቀ ህዝብ እንዲገናኝ ማድረግ እንደሚያስፈልግ እና ሁለቱም ህዝቦች ወደፊት ህሉ ናቸው ሲሉ ተቀራርበው አንድ ላይ የሚያድጉበትንና አንድ ላይ በሰላም የሚኖሩበትን ሁኔታ ፈጥሮ ማያቃል። እንደ ጥንቱ ተቀራርበው አንድ ላይ ሊኖሩ ይችላሉ። ምንም የምናውቀው ነገር የለም። አድማጮች ለዛሬ ያሉን ቅንብሮች እነዚሁ ናቸው። ማጠቃለያ ዜና እናሰማና እንሰናበታችኋለን። Come are የዓለም ዋንጫን እየተከታተላችሁ ላላችሁ መልካም ቆይታ ይሁንላችሁ። የተከበራችሁ አድማጮች፣ ቀደም ሲል የሰማችኋቸው የኢትዮጵያው ተወላጅ ፕሮፌሰር ብሩክ ኃይሉና የኤርትራው ተወላጅ ዶክተር ተስፋ ማርያም መሐሪ ሌሎችም ታላላቅ ነጥቦችን እያነሱ ተወያይተዋል፣ ምክሮችንም ለግሰዋል። በሰዓት ጥበት ምክንያት ነው ሙሉ ውይይት አየር ላይ ማዋል ያልቻል ነው። ለዛሬ ሙሉ በዌብሳይታችንና በፌስቡክ ገጻችን ላይ ይገኛል። ሁኔታዎች እንደተመቹም በሌሎች ዝግጅቶች ዘንላችሁ ለማቅረብ እንሞክራለን። ወደ ማጠቃለያው ስንሄድ ጠቅላይ ሚኒስትር አብይ አህመድ በደቡብ ኢትዮጵያ እየታዩ ላሉ ግጭቶች መፍትሔ ለማፈላለግ በሚቀጥለው ሳምንት ወደዚያው እንደሚሄዱ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ይዟል። ሰሞኑን በሐዋሳ ወላይታ ሶዶና ወልቂጤ ከተሞች የተከሰተውን ግጭት አስመልክተው ነው ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ የሰጡት። እስከ ትናንት የነበረ መረጃ በሚል የክልሉ መንግስት እንዳስታወቀው በሐዋሳው ግጭት ብቻ አስር ሰዎች ሞተዋል፣ ዘጠኝ ሰዎች በከፍተኛ ሁኔታ ቆስለዋል፣ ሰማኒያ ሰዎችም ቀላል የአካል ጉዳት ደርሶባቸዋል። 2500 ሰዎችም ከመኖሪያቸው መፈናቀላቸውን ነው የደቡብ ክልል መንግስት ያስታወቀው። በወልቂጤና ወላይታ ሶዶ ከተሞች በተፈጠረው ግጭትም የሰው ህይወት መጥፋቱ ንብረትን መውደሙ ተገልጿል። ዝርዝር ጉዳቱን በተመለከተ መረጃ እየተደራጀ ነው ብለዋል የደቡብ ክልል ቃል አቀባይ አቶ ሰለሞን ኃይሉ ለኢትዮጵያ ቴሌቪዥን ሲናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለህዝቡ ባስተላለፉት መልእክት ከእርስ በርስ ግጭት የሚያተርፉት የፖለቲካ ነጋዴዎች ናቸው ብለዋል። ለፖለቲካ ነጋዴዎች በሚያመች መልኩ እርስ በርስ የምናደርገው ግጭት እኛን የሚያዳማ የፖለቲካ ነጋዴዎች እንዲያተርፉ የሚያስችል እንጂ ለኢትዮጵያ የሚጠቅም ስላልሆነ ህዝባችን በታላቅ ትኩረት ይህን ነገር መከታተልና ማንኛውም ነገር በውይይት በምክክር ብቻ የምንፈታበትን አግባብ እንዲከተል ያም አዋጭና ዘላቂ እንደሆነ በዚሁ አጋጣሚ ለማሳሰብ ና ለማመስገን እንፈልጋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በሰጡት መግለጫም እያጋጠመ ያለው ግጭት በሌሎች ኃይሎች የተጠነሰሰ መሆኑን ነው የገለጹት። ከዚያ ማትረፍ ለሚሹ እኛን አባልተው ሊበሉን ለሚሹ የቀን ጅቦች አሳልፎ የሚሰጥ ድርጊት መሆኑን በሰው ማወቅ አለበት። ሰሞኑን ወደ ሀዋሳ፣ ወላይታ ሶዶና ወልቂጤ በማምራት ከህብረተሰቡ ጋር እንደሚወያዩም ጠቅላይ ሚኒስትሩ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ አመሰግናለሁ። እስክንድር አረና ለሉዓላዊነትና ዲሞክራሲ የጠራው የተቃውሞ ሰልፍ ዛሬ መቀሌ ከተማ ላይ ተካሂዷል። ኢትዮጵያ የአልጀርሱን ስምምነት እንደምትቀበልና የህጉን የድንበር ኮሚሽን ውሳኔ ተግባራዊ ለማድረግ እንደምትሰራ የተገለጸበትን የኢህአደግ ስራ አስፈጻሚ ኮሚቴ ውሳኔ በጽኑ እናወግዛለን፣ ህገ መንግሥቱን የጣሰ ነው ብለዋል ሰልፈኞቹ። እንደዚሁም ጥያቄያቸውን ያቀረቡት ለህወሀት ለኢህአዴግ ስራ አስፈጻሚ ኮሚቴና ለኢትዮጵያም ህዝብ መሆኑን አሳውቀዋል። በፌስቡክና ዌብሳይት ገጻችን ሙሉ ዘገባው ይገኛል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የሶማሊያ ፕሬዚደንት ሞሐመድ አብዱላሂ ፈርማጆ በሁለቱ ሀገሮቻቸው መካከል ያሉትን ወንድማዊ ግንኙነቶች ለማጠናከር ዛሬ ሞቃዲሾ ላይ ተስማምተዋል። በየመኗ ሆዴዳ ከተማ ላይ ጥቃት ከከፈቱት አራተኛ ቀናቸውን ያስቆጠሩት ሳውዲ መራሽ ኃይሎች የከተማይቱን አይሮፕላን ጣቢያ ዛሬ ቆጣጠራቸውን የየመን ባለስልጣናት አስታውቀዋል። ሩሲያ ውስጥ ሊደርስባቸው ይችላል ባለው የሽብር ፈጠራ ጥቃትና ማዋከብ ምክንያት ጎብኚዎች ወደ ሩሲያ ሊያደርጉ ያሰቡትን ጉዞ እንዲከልሱና እንዲያስቡበት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አሳስቧል። ቴክኒሻኑ ጀስቲን ትዋይት ነበር። ዜናውን ያሰማኋችሁ ሰለሞን አባተ ነኝ። ጤና ይስጥልኝ። በደህና አሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ሲተላለፍ የቆየው ዝግጅታችን በዚሁ ያበቃል። ነገ እሁድ ከምሽቱ በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂት አየነኝ ፕሮግራማችንን የመራችልን ብርሃን ኃይሉ ነች። ሰላም በደህና አደሩ።